ዛሬ ፍርድ ቤት ከቀረቡት ውስጥ የቀድሞ የአዲስ አበባ መንገዶች ባለስልጣን ስራ አስኪያጅ ኢንጂነር ፍቃዱ ኃይል ይገኙበታል። የኢትዮጵያ መንገዶች ባለስልጣን ምክትል ዋና ዳይሬክተር የነበሩትና ካለፈው ሐምሌ ወር አንስቶ የመሰረተ ልማት ማስተባበሪያ ኤጀንሲ ዋና ዳይሬክተር በመሆን እየሰሩ የነበሩት አቶ በቀለ ንጉሴም ከተጠርጣሪዎቹ አንዱ ናቸው። ከተጠርጣሪ ባለሀብቶች ውስጥ ሁለት የውጭ አገር ዜጎች በክሱ ተካተዋል። አንደኛው ከኦሞ ኩራዝ ቁጥር አምስት የስኳር ፕሮጀክት ጋር በተያያዘ የታሰሩት የቻይናው የጄጄ አይሲ ተቋራጭ ስራ አስኪያጅ ጄ ዩአን ሲሆኑ ሌላኛው ደግሞ ቀደም ሲል በሙስና ተጠርጥረው በማረሚያ ቤት የሚገኙት እስራኤላዊው የትዳሃር ኮንስትራክሽን ባለቤት እና ስራ አስኪያጅ ሚናሽ ሌቪ ናቸው። ተጠርጣሪዎቹ ዛሬ ፍርድ ቤት መቅረባቸውን የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክቶሬት ዳይሬክተር አቶ ፈንታው አምባው ለዶቼ ቬለ ተናግረዋል። ሰላሳ ሰባት በሙስና ወንጀል ተጠርጥረው በቁጥጥር ስር የዋሉ ግለሰቦች በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ቀርበው ጉዳያቸው ታይቶ ለነሐሴ ሶስት ሁለት ሺ ዘጠኝ ዓመተ ምረት ተለዋጭ ቀጥሮ ተይዟል። ለገዢው ፓርቲ ቅርበት ያለው ፋና ብሮድካስቲንግ ኮርፖሬት እንደዘገበው ፖሊስ ሰላሳ ሰባቱም ተጠርጣሪዎች ለተለያዩ የመንግስት ተቋማት የፕሮጀክት ስራ ይወጣን ከ1.1 ቢሊዮን ብር በላይ አጉድለዋል ሲል ለችሎቱ አስረድተዋል። ተጠርጣሪዎቹ የዋስትና ጥያቄ ይፈቀድላቸው ዘንድ ችሎቱን ቢጠይቁም ፖሊስ የተለያዩ ሰነዶችን ሊያሸሹ ይችላሉ በሚል ጥያቄያቸውን መቃወሙን ዘገባው አትቷል። ፖሊስ ምርመራ ለማካሄድ ተጨማሪ 14 ቀን ይሰጠኝ ማለቱን የጠቀሰው ፋና፣ ፍርድ ቤቱም ጥያቄውን መቀበሉን ዘግቧል። በከፍተኛው ፍርድ ቤት ቅጽር ግቢ የነበረ ጋዜጠኛ ተጠርጣሪዎቹ ፍርድ ቤት ሲቀርቡ የነበረውን ሁኔታ እንዲህ ሲል ለዶቼ ቬሌ አስረድተዋል። በዝግ ችሎት ነበር እንትኑ የተደረገው። የተወሰኑ ጋዜጠኞች ነበሩ። ቤተሰብ ውጭ ሆኖ እንዲጠብቅ ነበር የተደረገው። ሲወጡ ምናም በጣም ኢሞሽናል ነበሩ። የሚያለክሱ የሚያለቅሱ ምናም ሰዎች ነበሩ። እነሱም ዝም ብለው ለማበረታታት ምናምን እየሞከሩ ነበሩ። ያው የተከሰሱ ሰዎች ማለት ነው። በጣም ሀይ ሴኪሪቲ ነበረ። ስልክ ምናምን እንዳትቀርጹ ምናምን እያሉ ሰዎችን ሲነግሩ ነበረ። እንደ ጋዜጠኛው አባባል ከተከሰሱት ሰላሳ ሰባት ግለሰቦች መካከል ሶስቱ ዛሬ فرد بيتالك الربوم